ባለፉት 27 ዓመታት በስልጣን ላይ የቆየው የኢህአዴግ መንግስት በሰብአዊ መብት ጥሰትና ዜጎችን በገፍ በማሰር በዓለም አቀፍ መድረኮች ጭምር ክፉኛ የሚወቀስ መሆኑ የሚታወቅ ነው። የአውሮፓ ህብረትም መንግስት የታሰሩትን እንዲለቅና የፖለቲካ ምህዳሩን በማስፋት ችግሮቹን በሁሉ አቀፍ ውይይት እንዲፈታ ሲጎተጉት መቆየቱ የሚታወቅ ሲሆን ዛሬ አዲስ ስለተመረጡት የፓርቲ መሪና የወደፊት ጠቅላይ ሚኒስትር ያላቸውን አስተያየት እንዲሰጡት ዶች ቨሌ ላቀረበው ጥያቄ የህብረቱ ቃል አቀባይ ወይዘሪት ካትሪን ሬይ በኢሜይል በሰጡት መልስ ህብረቱ ዶክተር አብይ አህመድ አሊ የድርጅቱ ሊቀመንበር፣ አቶ ደመቀ መኮነን ምክትል ሊቀመንበር ሆነው መመረጣቸውን የተረዳ መሆኑን ጠቅሰው በኢትዮጵያ የተጀመረው የለውጥና ማሻሻያ ፕሮግራም ይቀጥላል ብሎ እንደሚያምን ገልጸዋል። ወይዘሪት ካትሪን አክለውም በኢሜይላቸው የማሻሻያ ፕሮግራሙ የፖለቲካ እስረኞችን መፍታትና የፖለቲካ ምህዳሩን ማስፋት የመሳሰሉትን እንደሚያካትት ያላቸውን እምነት ገልጸው የአውሮፓ ህብረት ለኢትዮጵያ ህዝብና መንግስት ያለውን ድጋፍ እንደሚቀጥልም አረጋግጠዋል። አዲስ የተሰየሙት የኢህአዴግ መሪ ዶክተር አብይ አህመድ የኢህአዴግ ነባር አባል እንደሆኑ ቢታወቅም በፖለቲካው አመራር ወደፊት የመጡት ግን በመላው የአገሪቱ ክፍሎች በተለይም የኦሮሚያና አማራ ክልሎች የተቀሰቀሰውን ህዝባዊ ተቃውሞና የታየውን የለውጥ ፍላጎት ተከትሎ ነው። የኦሮሚያን ክልል የሚያስተዳድረው ኦህዴድ ተሃድሶ በማድረግ ህዝቡ የሚያነሳቸውን ጥያቄዎች ለመመለስና የሚመጥን አመራር ለመስጠት አዲስ ከሰየማቸው የአመራር አባላት አንዱ እንደሆኑ የሚነገርላቸው ዶክተር አብይ ጥልቅና ሰፊ የሆኑትን የአገሪቱን ችግሮች ለመፍታት የሚያስችሉ ፕሮግራሞችን እንዲተልሙና እንዲተገብሩ ይጠበቅባቸዋል። ይሁን እንጂ በአገሪቱ የሚፈለገውን መሠረታዊ ለውጥ ለማምጣት ከሁሉም በላይ የገዢው ፓርቲ ኢህአዴግ ዝግጁነትና ፈቃደኝነት የሚያስፈልግ በመሆኑ ይህ በሌለበት ሁኔታ ጠቅላይ ሚኒስትሩ የለውጥና ተሃድሶ ፍላጎት ቢኖራቸውም እንኳ ብዙም ሊራመዱ እንደማይችሉ ነው የፖለቲካ ተንታኞች የሚናገሩት። በዚህ ላይ አገሪቱ አሁንም በአስቸኳይ ጊዜ አዋጅ ስር በመሆኗ የጠቅላይ ሚኒስትሩ ስልጣንና ሚና ውስን እንደሆነ ነው የሚነገረው። በመሆኑም አዲሱ ጠቅላይ ሚኒስትር በቅድሚያ የአስቸኳይ ጊዜ አዋጁን ማንሳትና የፖለቲካ እስረኞችን መፍታት፣ ከዚያም ሁሉም ባለድርሻ አካላት በአገሪቱ ጉዳይ ላይ ሊሳተፉ የሚችሉበትን መድረክ መፍጠር ይኖርባቸዋል በማለት እነዚሁ ተንታኞች ያሳስባሉ። ጥያቄው ግን ይችሉ ይሆን ወይ የሚለው ነው። ያም ሆኖ ብዙዎች በጥቅሉ የዲሞክራሲና የሰብአዊ መብቶች መጠበቅ የፖለቲካ ምህዳሩ መስፋትና የሕግ የበላይነት መከበር ሁሉም የሚያተርፍባቸውና የአገሪቱንም አንድነትና ልማት ቀጣይነት የሚያረጋግጡ በመሆናቸው እነዚህን የሚልና ለነዚህ ሴቶች የሚተጋ ድጋፍና ብርታት አያጣም በማለት ተስፋ ምኞታቸውን ከወዲሁ እየገለጹ ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራሰልስ